ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። በጅሮንድ ቻልመርስ የአውስትሬልያ መጪ የመጣኔ ሀብት እድገት ትንበያን አለዝበው ገለጡ። በሲድኒ ቦንዳይ ጃንክሽን የገበያ ማዕከል በስለት ተወቅታ የነበረችው የ9 ዓመት ሕፃን አገግማ ከሆስፒታል ወጣች። የአውስትሬልያ እግር ኳስ የ2026 እስያ ዋንጫ ውድድር የሚካሄድባቸውን ክፍለ አገራት አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ በጅሮንድ ጂም ቻልመርስ የአውስትሬልያ ምጣኔ ሀብት ከበለጸጉት አገራት ጋር በንጽጽሮሽ ያሳያል ተብሎ የተገመተው የተገመተውን ትንበያ አስመልክተው አታያቸውን አለዝበዋል። አቶ ቻልመርስ ለአውስትሬልያ ምጣኔ ሀብት ተረፈ ፈሰስ የምጣኔ ሀብት እድገት የሳሳ ለመሆን ግድ የሚያሰኙ አስባቦች ናቸው ያሉትን ሲገልጡ በሰሜን አሜሪካ የዋጋ ግሽበት ምናር፣ የቻይና የምጣኔ ሀብት አዝጋሚ መሆን፣ በመካከለኛው ምስራቅና ምስራቃዊ አውሮፓ ውጥረቶች መባባስ፣ የምርት ውጤቶች አቅርቦቶች መነጣጠልና የሉላዊ ምጣኔ ሀብት መለወጥ ዋነኛ ምክንያቶች ናቸው ብለዋል። በሲድኒ ቦንዳይ ጃንክሽን ዌስትፊልድ የገበያ ማዕከል ውስጥ ከእናቷ ጋር በስለት የተወጋችው የዘጠኝ ወር ሕፃን አገግማ ከሆስፒታል ወጥታለች። ምንም እንኳ ሕፃኒቱ አገግማ ከሆስፒታል ብትወጣም በቤት ውስጥ ሆና የሕክምና እርዳታ በቀጣይነት እንደሚሰጣት የኒው ሳውዝ ዌልስ ጤና ሚኒስትር ራያን ፓርክ ገልጠዋል። ቅዳሜ ኤፕሪል 13 ሚያዝያ 5 ከቀትር በኋላ ሲድኒ ቦንዳይ ጃንክሽን ዌስትፊልድ የገበያ ማዕከል ውስጥ በደረሰው የጩቤ ጥቃት የ38 ዓመቷን የሕፃኒቱን እናት አሽሌ ጎድን ጨምሮ ስድስት ሰዎች ተገለዋል፣ 12 ቆስለዋል። የተቃዋሚ ቡድን መሪ ፒተር ዳትን የናሽናልስ ሊበራል ቅንጅት የኒኩሊየር ፖሊሲን ይፋ ከማድረግ በመዘግየታቸው ወቀሳዎች እየተሰነዘሩባቸው ይገኛል። ዝርዝር መረጃዎችን ያካተተ የኤነርጂ ፖሊሲ ከሜይ በጀት በፊት ይፋ ይሆናል ተብሎ የታሰበ ሲሆን፣ ለመዘግየቱ ከፊል አስባብ የሲድኒ የስለት አደጋ ነው ተብሏል። ዝርዝር የፖሊሲ መረጃዎቹ የኒውክሌር ጣቢያ የሚቋቋምባቸውን ስፍራዎችና የሚጠይቁትን ወጪዎች ያካተቱ እንደሚሆን ይጠበቃል። የሌበር ፓርቲ ምክር ቤት አባል ማቲስልዌይት አውስትራሊያውያን የኒውክሌር ፖሊሲው ያካተታቸውን ዝርዝሮች ማወቅ እንደሚሹ ሲናገሩ፣ ይህ የእነሱ ዋነኛ ፖሊሲ ነው። እናም የአውስትሬሊያ ሕዝብ ፖሊሲው ምን እንደው የማወቅ መብት አለው። በተለይም ቅንጅቱ የኒውክሌር ጣቢያዎችን የት ለማቆም እንዳሰበ ብለዋል። የኒው ሳውዝ ዌልስ ፖሊስ ባለፈው ሳምንት በቤተ ክርስቲያን አካባቢ ብጥብጥ ፈጣሪነት ተጠርጣሪ የሆኑ ዐሥራ ሁለት ሰዎችን ምስል ይፋ አድርጓል በብጥብጡ ወቅት በደርዘኖች የሚቆጠሩ የፖሊስ አባላት ጉዳት ደርሶባቸዋል ለረብሻውም አስባብ የሆነው የአሲሪያን ኦርቶዶክስ ቤተ ክርስቲያን ጳጳስ ማሪ ኢማኑኤልና ቄስ አይዛክ ሮየል ቤተ ክርስቲያን ውስጥ በስለት መወጋታቸውን ተከትሎ ነው ከረብሻው ጋር በተያያዘ አምስት ሰዎች በፖሊስ ቁጥጥር ስር የዋሉ ሲሆን አምሳ ተጨማሪ ተጠርጣሪዎች በፖሊስ እየተፈለጉ ነው። ሁለት ይፋ የሆኑ የሕዝብ አስተያየት ስብስቦች ዋነኛ ፓርቲዎቹ ሌበርና ሊበራል በተቀራራቢ ደረጃ ላይ እንደሚገኙ አመላከቱ። በሕዝብ አስተያየቱ መሠረት ሌበር 51 ለ49 ፐርሰንት እየመራ ሲሆን በግለሰብ ደረጃ የተሻለ መሪ በመሆን ጠቅላይ ሚኒስትር አንቶኒ አልቤኒዚ የተቃዋሚ ቡድን መሪ ፒተር ዳትንን 48 ለ38 ፐርሰንት በሆነ ውጤት ተመራጭ መሪ አድርጓቸዋል። ይህንኑ የሕዝብ አስተያየት ውጤት አስመልክተው የተፈጥሮ እንክብካቤ ሚኒስትር ታንያ ፕሌበርስ ለቻናል 7 ሲናገሩ ፓርቲያቸው ሌበር የኑሮ ውድነት ቀውስን ለመቋቋም የተቻለውን ሁሉ እያደረገ እንዳለ ጠቁመዋል። አያይዘውም እኛ ደመውዝ እንዲጨምር እንሻለን፣ እናም በሌበር አስተዳደር ከፍ ብሏል። እኛ ሰዎች ዝቅ ያለ ግብር በመክፈል ገበያቸው ከፍ እንድል እንሻለን። ይህም በአሁኑ በጀት የሚሆን ይሆናል። እንዲሁም እኛ በመብራት ክፍያ ድጎማ፣ ዝቅተኛ የመዋለ ሕፃናት ክፍያዎች፣ ርካሽ መድኃኒቶች፣ ሐኪም ዘንድ ቀርበው ለመመርመር ርካሽና ቀላል እንዲሆን ተጨማሪ የወሊድ ፈቃድ፣ ነፃ የቴፍ ትምህርት፣ ለቤት ክራይ ተጨማሪ ድጋፍን በአቅም ተመጣጣይ ለሆነ ቤት እገዛን በማድረግ የኑሮ ውድነት መቋቋሚያ እርምጃ ትኩረቶችን አድርገናል ብለዋል። ሚኒስትር ፕሪበርስክ ቀደም ሲል ትዊተር በመባል የሚታወቀው ኤክስ ማኅበራዊ ሚዲያን የሲድኒ አሲሪያን ቤተ ክርስቲያን የስለት ጥቃት ቪዲዮ አለነሳ ማለትን አስመልክቶ አሳሳቢ መሆኑን ተናግረዋል። የኤክስ ባለቤት ኢሎን ማስክ የአውስትሬልያ መንግሥትን በፍርድ ቤት ሊሟገቱ ዝግጁ መሆናቸውን ቀደም ሲል የተናገሩ ሲሆን በመንግሥት በኩል የማኅበራዊ ሚዲያ ሕጎች ዙሪያ ክለሳ ለማድረግ ማሰቡንም አመላክተዋል። የፍልስጤም ሲቪል መከላከል በደቡባዊ ጋዛ ከተማ ካህን ዩኒስ ውስጥ መቶ ሰማንያ በጅምላ ላይ የተቀበሩ አስከሬኖችን ማግኘቱን አስታወቀ። አስከሬኖቹ የተገኙት በናስር የሕክምና ማዕከል ጀርባ ሲሆን ተገድለው የተቀበሩትም በእስራኤል ወታደሮች መሆኑ ተመልክቷል። የተወሰኑ አስከሬኖች ራቆታቸውን የተቀበሩ ሲሆን ግርፋቶችና ጉስቁልና የደረሰባቸው መሆኑም በሪፖርቱ ተካቷል። የእስራኤል መከላከያ ኃይል ሪፖርቱን እንደሚያጣራ አስታውቋል። የአውስትሬሊያ እግር ኳስ የ2026 የእስያ ዋንጫ የሚካሄድባቸውን ክፍለ አገራት አስታወቀ። በዚሁ መሠረት ኒው ሳውዝ ዌልስ ኩዊንስላንድና ምዕራብ አውስትራሊያ ለውድድሩ ተመራጭ ክፍለ አገራት ሆነዋል። ተወዳዳሪ ቡድናቱ 12 ሲሆኑ በሦስት የተለያዩ ቡድኖች ተመድበው የሚወዳደሩ ይሆናል። በዚሁ ወደ ውጭ ምንዛሪ ተመናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 36 ኢትዮጵያ ብር ከ42 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባያት ትንባያ እናሰማለን። ፐርስ በአብዛኛው ጸሐብ ማሆኑ ይውላል። ዝቅተኛ 10 ከፍተኛ 22። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 14 ከፍተኛ 26 ሜልበርን በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 24። ሆባርት ሊያካፋ ይችላል። ዝቅተኛ 9 ከፍተኛ 21። ካምብራ ፀሐማ ሆኖ ይውላል። ዝቅተኛ አምስት ከፍተኛ 23። ሲድኒ ፀሐማ ይሆናል። ዝቅተኛ 14 ከፍተኛ 27። ብሪስበን ብራ ይሆናል። ዝቅተኛ 18 ከፍተኛ 26። ዳርዊን በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 23 ከፍተኛ 34። አዲስ አበባ ያካፋል። ዝቅተኛ 13 ከፍተኛ 24። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በጅሮን ቻልመርስ የአውስትሬልያ መጪ የምጣኔ ሀብት እድገት ትንበያን አለዝበው ገለጹ። በሲድኒ ቦንዳይ ጃንክሽን የገበያ ማዕከል በስለት ወቅታ የነበረችው የ9 ዓመት ሕፃን አገግማ ከሆስፒታል ወጣች። የአውስትሬልያ እግር ኳስ የ2026 እስያ ዋንጫ ውድድር የሚካሄድባቸውን ክፍለ ሀገራት አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።